ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ግንቦት 27 2008 ዓ ም ፕሮግራሙን ጀመረ። በኢትዮጵያ የዲሞክራሲያዊ ሥርዓት ግንባታ የተቃውሞ ድምፆች ሚና፣ ዕድሎችና ፈተናዎች የምሽቱ የክርክር ርዕስ ነው። ከዜናው በኋላ ይጠብቃችኋል። የሙዚቃ ቃና አለን። ኒና ሲሞንን ታውቋት አላችሁ? በሙዚቃ ቃና ትጠብቃችኋለች። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደ ምን አምሽታችሁዋል አድማጮቻችን አዲሱ አበበ ነኝ። ዜናውን የማሰማው ለእስራኤልና ለፍልስጤማውያን ሰላም ገንቢ የሆነ የመፍትሄ ሐሳብ ያስፈልጋል ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ኬሪ ይህን ዛሬ ቅዳሜ ያስታወቁት ከፈረንሳይ አቻቸው ዣን ማርክ አይራውልት ጋር ከተገናኙና ወደ ሞንጎሊያ ከማመራታቸው አስቀድሞ ነው። ውጭ ጉዳይ ሚኒስትር ኬሪ ፓሪስ ውስጥ ከ20 አገሮች በላይ በተሳተፉበት ስብሰባ ላይ የተገኙ ሲሆን ዓላማውም የእስራኤልንና የፍልስጤማውያንን ውዝግብ ለማብቃት የታቀደ አንድ ዓለም አቀፍ ጉባኤ ፈረንሳይ እንድታስተባብር በቀረበ ሀሳብ ላይ ለመነጋገር ነበር። የዩናይትድ ስቴትስ መከላከያ ሚኒስትርና የደቡብ ኮሪያዋቻቸው የሰሜን ኮሪያን አወዛጋቢ የኒኩሌር ጦር መሳሪያ ጉዳይ ጨምረው በእስያ የደህንነት ማለትም የሴኪሪቲ ጥያቄ ዙሪያ ተወያዩ። አሽ ካርተር እና ሃንሚንኩ የተወያዩት ዛሬ ቅዳሜ በዓመታዊው የደህንነት ጉባኤ ላይ ሲንጋፖር በተገናኙበት ወቅት ነው። ሁለቱም ባለሥልጣናት ሰሜን ኮሪያ ለክልሉ ሰላም ያላትን አስጊነት አስምረውበት ፒዮንግያንግ ከዚህ አወዛጋቢ አቋሟ እንድትታቀብም አሳስበዋል። የሮማ ካቶሊክ ቤተ ክርስቲያን ጳጳሳት በሕፃናት ላይ ወሲባዊ ወከባ ፈጽመው የተከሰሱ ካህናትን ጉዳይ በቸልታ ሲመለከቱ ከተገኙ ወይም ክሱን አቃለው የሚያዩ መሆናቸው ከተደረሰበት ከቢሯቸው እንደሚባረሩ ሊቃነ ጳጳሳቱ አባ ፍራንሲስ አስታወቁ። ይህ ዛሬ ቅዳሜ ይፋ የሆነው አዲስ የቫቲካን ሕግ ለብዙ ጊዜ በአንዳንድ የእምነቱ ተቆርቋሪዎች ሲጠየቅ የቆየ እንደነበረም ታውቋል። ካቶሊክ ካህናት ይህን በመሰለ ጥፋት ከተገኙና ይልቁንም ጥፋታቸው ከተረጋገጠ ሥልጣነ ክህነታቸው እንዲያዘም ነው የመብት ተሟጋች የሆኑ አማንያን ወደ ሊቃነ ጳጳሱ ወደ አባ ፍራንሲስ ሲያሳስቡ የነበረው ተብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአንጎላው ፕሬዚዳንት ሆሴ ኤድዋርዶ ዶስ ሳንቶሽ ሴት ልጃቸውን በአንድ የመንግስቱ ነዳጅ ኩባንያ በኃላፊነት በመሾማቸው ዋናው የአገሪቱ ተቃዋሚ ፓርቲ ዩኒታ ሹመቱን ነቀፈ። ፕሬዚዳንቱ ሆሴ ኤድዋርዶ ዶ ሳንቶሽ ሴት ልጃቸውን ኢዛቤል ዶ ሳንቶሽን ነው በስፍራው ያስቀመጡት። ፕሬዚዳንት ዶሳንቶሽ የቀድሞውን ኃላፊ ባለፈው መያዝያ ወር አበረው ሲያበቁ አሁን እሷን ተክተዋታል። ልጃቸው ኢዛቤል ዶሳንቶሽ አፍሪቃ ውስጥ ከፍተኛ ገቢ ካላቸውና ሀብታም ከሚባሉ ሴቶች አንዷ ሲሆኑ መሰረቱን እዚህ ዩናይትድ ስቴትስ ያደረገው ፎርበስ መጋዚን እንደዘገበው የ3 ነጥብ 3 ቢሊዮን ዶላር ባለጸጋ ናቸው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአፍጋኒስታን ምዕራባዊ ክፍል የተሠራውንና የወዳጅነት ግድብ የተሰኘውን ግንባታ መረቁ። ግድቡ በአገሪቱ በነበረው አለመረጋጋትና የእርስ በርስ ጦርነት ምክንያት ከሀያ ዓመታት በላይ ስራው ቆይቶ ነበር። አፍጋኒስታንና የህንድ ወዳጅነት መገለጫ የሆነውና ሳልማዳም የተሰኘው ግንባታ ገንዘቡ ከህንድ ሆኖ ሶስት መቶ ሚሊዮን ዶላር እንደፈጀ ተገልጧል። በመጨረሻም በቀድሞ ስሙ ካሼስ ክሌይ ይባል የነበረው ታዋቂ ጥቁር አሜሪካዊ ቦክሰኛ መሐመድ አሊ በተወለደ በ47 ዓመቱ ከዚህ ዓለም በሞት ተለየ። አሊ ፓርኪንሰን ተብሎ በሚታወቀው የነርቭ ሕመም ለ32 ዓመት አልጋ ላይ ቆይቶ ነበረ። ትናንት አርብ በፊኒክስ አሪዞና መኖሪያ ቤቱ አርፏል። መሐመድ አሊ እንደ አውሮፓ አቆጣጠር በ1964 ነበር የወቅቱን ታዋቂ ቡጢኛ ሶኒ ሊስተንን ዘርሮ የመጀመሪያውን የዓለም ሻምፒዮና ክብር ያገኘው አራት ጊዜ ያገባው አሊ የዘጠኝ ልጆች አባትም ነበር። የቀብር ስነ ስርዓቱ በትውልድ ቦታው ሉዊስቪል ኬንታኪ እንደሚፈጸም ታውቋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040፣ በ12080ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 27 2008 ዓ ም ምሽት ፕሮግራም ነው። እሰጥ አገባ በኢትዮጵያ የዲሞክራሲያዊ ሥርዓት ግንባታ የተቃውሞ ድምፆች ሚና፣ ዕድሎችና ፈተናዎች በሚል ርዕስ በአገር ውስጥ በሚንቀሳቀሱ ተቃዋሚዎች ሚናና ኃላፊነት ላይ ከሁለት የፕሮግራሙ ተሳታፊዎች ጋር በተከታታይ ያቀረብነው የክርክር ርዕስ ነው። በዲሞክራሲ ግንባታ ሂደት የዜጎችስ ድርሻ ምንድን ነው? ሌላው የክርክሩ ትኩረት ነው። እሰጥ አገባ በዚህ ተከታታይ ዝግጅት በኢትዮጵያ የፍትሕ ሥርዓትና ሕጎች ከቅርብ ጊዜ ሁኔታዎች አንጻር በሚል ርዕስ የተጀመረ ክርክር ይዟል። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ፣ በኢትዮጵያ በተግባር ቢውሉ የዜጎችን መብቶች ሊያስከብሩ የሚችሉ ሕጎች አሉ፣ ሆኖም ተፈጻሚነታቸውን እንዲያረጋግጥ በሚጠበቅበት በመንግሥቱ በራሱ ይጣሳሉ ሲሉ አቶ ጸጋዬ አረፈ ደግሞ ከፖለቲካ አሰራር ጋር ተያይዘው በሚወጡ ሁኔታዎች አሊያም ከሚነሱ ክሶች ጋር እየተዛመዱ ነው እንጂ በአብዛኛው ሕገ መንግሥቱ የግለሰቦችን መብቶች ያስጠብቃል ይላሉ። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ እንለፍ። አቶ እስራኤል ፈይሳ ከካናዳ አቶ ጸጋዬ አረፈ ከዚህ ከዩናይትድ ስቴትስ የኢትዮጵያ ሕግ ለዜጎች የሚሰጠውን ከለላ ባጭሩ በመመልከት ፈተና የሚገጥማቸውን ጉዳዮች በተለይ ደግሞ ከወቅታዊ ሁኔታዎች ጋር እያዛመድ እናነሳለን። በዓለም አቀፍ ድንጋጌዎች ጭምር የተጠበቁ በኢትዮጵያ ሕገ መንግሥትም ጥበቃ የሚያገኙ ናቸው። አፈጻጸሙ ነው የሚለው ተደጋግሞ ይነሳል። አቶ እስራኤል ከዚህ ቀደም በሕግ ሙያ አገልግለዋል ኃላፊነትም ሰርተዋልና እስኪ በቅርበት ከተመለከቷቸው ጋር እናዛም ደርሶ ላስቀድም እንግዲህ ዋናው ትልቁ የህግ ሁሉ አባት ሆኖ የበላይ ሆኖ የሚታወቀው ህገ መንግስት ነው። የኢትዮጵያን ህገ መንግስት ቁጭ ብለህ ብታነበው በእውነቱ ታወድሰዋለ፣ ተወደዋለ። በጣም ከሰለጠኑ ሀገሮች በሚወዳደር መልኩ ነው የሰዎች መብት ተጽፎ ያለው። እንደሚባለው እንዳነበብኩትም ከሆነ ማለት ነው የህገ መንግስቱ ሀያ አምስት ፐርሰንት ያክል የግለሰቦች እና የጋራ መብት ላይ ያነጣጠሩ ህግጋት ናቸው ተጽፎ ያሉት። ትልቁ ጉዳይ ቅድም እንዳልከው ተግባር ላይ ነው። ተግባር ላይ ስትመጣ በሀገሪቱ መብት የሚባል ነገር ከናካቶ የተፈጠረ ያለም አይመስልህም። እዛ ጋ ነው ክርክሩ ያለው እንጂ ማአት ህጎች አሉን፣ ፍትህ ግን የለንም። መልካም ለመከራከሪያዎቻችሁ የምታስረግጧቸውን ጭብጦች ለማየት ያህል ነው። አቶ ጸጋይም በእርሶም በኩል የኢትዮጵያን ህግና ለዜጎች የሚሰጠውን ከለላ እርሶ እስከሚረዱ ድረስ። አዎ አቶ እስራኤል እንዳሉት ህገ መንግስቱ በሰነድነት ደረጃ ሲቀመጥ በጣም ከብዙ ጥሩ ከሚባሉ ህገ መንግስቶች ከተለያዩ ሀገሮች ተሞክሮ በመውሰድ የተሰራ ሰነድ ስለሆነ በጣም ጥሩ የሆነ የህግ አጠባበቅ ለዜጎች የሚደረግበት መድረክ እንዲፈጠር ተደርጎ የተዘጋጀ ነው። ነገር ግን እሳቸው እንዳሉት ለምሳሌ በአፈጻጸም ላይ ወይም አተገባበር ላይ ሊነሱ የሚችሉ ነገሮች ወይም ችግሮች መኖራቸው በአንዳንድ መልኩ ይታወቃል። ግን ትንሽ ላሰምር የምፈልገው ነገር ቢኖር ምንድን ነው አብዛኛውን ጊዜ የኢትዮጵያን ህገ መንግስት አስታከን እንደዚህ አይነት የመብት ማስጠበቅን ጉዳዮች በምናነሳበት ጊዜ አብዛኛውን ጊዜ ሰው የሚያገናኘው ከፖለቲካ አሰራር ጋር በሚመጡ ሁናቴዎች በሚነሱ ክሶች ወይም ደግሞ አንዳንድ የፖለቲካ አሰራርን በተመለከተ የሚተላለፉ ሰዎች በሚመለከት የሚነሱት ሁኔታዎች ላይ ነው እና በሌላ በሌላ መልክ ግን ለምሳሌ ምክንያቱም ህገ መንግስቱ የቤተሰብንም ህግ፣ የፍትሀ ብሄርን ህግ በሙሉ የወንጀለኛ መቅጫ ህግ፣ እነዚህ ነገሮች ሁሉ የተመሰረቱበት ዋናው አምድ ስለሆነ በአብዛኛው መልኩ ህገ መንግስቱ የግለሰቦችና የዜጎችን መብት ያስጠብቃል የሚለው ሊሰመርበት ይችላል። ነገር ግን አንዳንድ ሁኔታዎች ላይ አቶ እስራኤልም እንዳሉት ተግባራዊ የማይሆንባቸው ሁኔታዎች ሊታዩ ይችላሉ። መልካም ለመንደርደሪያ ያህል በየበኩላችሁ ሀሳባችሁን ከፈነጠቃችሁ ምናልባትም ወደ አቶ እስራኤል ከመመለሴ በፊት እርስዎ ጋር አንድ ቆይ ፈጥመንም ወደ ዋናዎቹ ቁልፍ ጉዳዮች የሚወስዱን ሀሳቦች እንድናነሳ አድርገዋል። አቶ ጸጋዬ፣ ወደ ፖለቲካ የመወሰዱ አዝማሚያ በአመዛኙ ግለሰቦች ተቃውሞ ወይም ከመንግስት አቋም የተለየ ይዘው በተገኙ ጊዜ የፖለቲካ እርምጃ ነው የህግ አይደለም የሚል ነው በተደጋጋሚ የሚሰማው ቀደም ብሎ በቀረቡት ክርክሮች ና መቃወም በህገ መንግስቱ ከለላ የተሰጠው መብት አይደለም ወይ? ለምን መቃወም ያስቀጣል? መቃወሙ በጥሬው አይመስለኝም ችግር ውስጥ እየከተተ ያለው አብዛኛዎቹን ተቃዋሚዎች ወይም ደግሞ በዛ በመቃወማችን የተነሳ ነው ለችግር የተዳረግ ነው ወይም የፍትህ መዛባት የደረሰብን ለሚሉት ከዚህ ቀደምም እንደ እንደተነጋገር ናቸው ማለት ነው። ለእኔ የሚታየኝ ምንድን ነው፣ ህገ መንግስቱ አቶ እስራኤልም እንደጠቀሱት በጣም በጣም ጥሩ የሆነ እና በጣም በምሳሌ ደረጃ ሊጠቀስ የሚችል ሰነድ ነው። ከዛ በመነሳት ግን በየጊዜው ደግሞ የሚወጡ ሌላ ህጎች አሉ። አሁን ለምሳሌ አብዛኛውን ጊዜ በፖለቲካ አካባቢ ወይም ደግሞ በፕሬስም ህግ አካባቢ እየተነሱ ለክስ የሚዳረጉ ግለሰቦች አሉ። በዛም የተነሳ ለፍርድ የሚቀርቡ አሉ። እነዚህ ነገሮች በሚደረጉበት ጊዜ ምንድን ነው የሚሆነው? በየጊዜው መንግስት ደግሞ ካለው የህዝብ አስተዳደር አንጻር ማለት ነው ካለው ህዝብን የመምራት እና ሀገሪቱን ደግሞ የማስተዳደር ኃላፊነት አንጻር አዳዲስ የሚያወጣቸው ህጎች ደግሞ አሉ። እነዚያ ተጓዳኝ ህጎች ናቸው። ህገ መንግስቱን ተግባር ላይ የሚያውሉ ናቸው ማለት ነው። እንግዲህ ያው መሪ ወይም ገዢ በሚባለው ፓርቲ አማካኝነት ወደ ተግባር የሚተረጎሙ ናቸው። ስለዚህ እነዚ ሲጠቀሱ ስታያቸው ዝም ብሎ አንድ ሰውን መንግስት የመንግስትን እንግዲህ አመለካከት ነው። እነዚህ ላይ የጠቀሱ ካለት አንድን ሰው አይ ዝም ብለ ስለተቃወምከን ብለው አይደለም ይህንን ህግ ያስቸውከ ጊዜ ይሁን ሌላም አይነት ህግ ሊሆን ይችላል። ይህን ይህን ይህን ተጻረሃል፣ ይህን ይህን ይህን ተላልፈሃል ብለው ነው ወይም ወደ ፍርድ ቤት የሚያቀርቧቸው ያሉት። ስለዚህ ምክንያት አለ ነው ብሎ የሚሉት እርሰው መንግስት በሚያቀርበው ደረጃ ምክንያት አድርገው ነው የሚያቀርበው። መልካም ክርክሩ ገፋ እንዲል በሌሎች መረጃዎች የተደገፉ በዓለም አቀፍ ደረጃም የተዘገበባቸውን ሁኔታዎች እናዛምዳለን። መቃወም ህገ መንግስታዊ ከለላ ከተሰጣቸው የዜጎች መብቶች አንዱ አይደለም ወይ? ለምንስ ጥበቃ አይደረግለትም የሚለው አንዱ ነጥብ ነው። ማከራከሪያዎቹን ከማምጣቴ በፊት አቶ እስራኤል የእርሶ ነው እድሉ። ምን መልስ ይሰጣሉ? አቶ ጸጋይ ለቀረበው ቅድም እንዳልኩ አቶ ጸጋይ እንዳለው የኢትዮጵያ ህገ መንግስት ምን ህጎች ተደንግጎ ነው ያሉት። ከነዚያ ውስጥ አንዱ የመደራጀት መብት ነው። የመደራጀት መብት ማለት ደግሞ መደገፍ ሊሆን ይችላል፣ መቃወም ሊሆን ይችላል። ስለዚህ እዛ ደረጃ ድረስ ሄዶ የሰዎች መብት የግለሰቦች መብት የወል መብት እንዳለ የህገ መንግስቱ ስለሚደነግግ ህገ መንግስቱ ጋር ብዙም የሚያከራክረን ነገር የለም በዚህ ጉዳይ። በተግባር ግን ስንመጣ ህግጋት እየወጡ ነው ከህገ መንግስቱም በኋላ ዛሬም፣ ነገ የሚወጡ ህጎች አሉ በነገራችን ላይ እና እየተደረገ ያለው ነገር ምንድን ነው ሀገር ውስጥ የሚወጡ ህጎች ገዥውን ፓርቲ እንዲያገለግል ተደርጎ ነው እየተቀረጠው። ስለዚህ ህግ ጣስክ ተብሎ ፍርድ ቤት ስቀርብ አንድ ሰው በተለይ ፖለቲካ ነክ የሆነ ጉዳይ ማለት ነው ኢህአዴግን ተቃወምክ ማለት ነው። ትርጉሙ ወዴት ነው የሚመጣው? ቅድም የተቀመጠው መሰረታዊ ሀሳብ አለ የመደራጀት የመቃወም መብት አለ ከተባለ በኋላ በሌሎች ህግጋቶች በተግባርም እንድፈጸም እንድስተካከልላቸው ተደርጎ የተቀመጡ ነገሮች ምንድን ነው? ኢህአዴግን እንዳትቃወም ነው የተፈለገው። ምን ማለት ነው? ህግ አለ፣ ፍትህ ግን የለም። ህግ ተቀምጠዋል። መደራጀት ትችላለህ ተብለዋል። ወደ ፍትህ ስትመጣ ኢህአዴግን ስለተቃወምት ፍትህ አታገኝም። ስለዚህ መዓት ሺህ ህግ ቢኖር ራሱ ፍትህ ከሌለ ህግ አልበኝነት ነው የሰፈነው እዛ ሀገር ውስጥ እና ኢህአዴግን መቃወም ኢን ፕሪንሲፕል በህገ መንግስት ደረጃ ተጽፎ ነው ያለው። ኢህአዲግን ተቃውሞ ከተገኘ ግን መጨረሻ ከርሸሌ ነው። አቶ እስራኤል ወደ አቶ ጸጋይ ከመመለሴ በፊት የአቶ ጸጋይ መከራከሪያ ገፋ አድርገን እንውሰድ። አቶ ጸጋይ በተጨባጭ ሊያስጠይቁ የሚችሉ የህግ መተላለፎች ናቸው በመንግስት በኩል የሚቀርቡትና፣ በመቃወማቸው ወይም የተለየ ሀሳብ በመያዛቸው ብቻ አይደለም ሰዎች የሚታሰሩት ቅጣት የሚበየንባቸው ነው የሚሉት በህጉም ስርአት አልፈዋል፣ በዛ ውስጥም ሰርተዋልና ከአሰራሩ ጋር ያዛምዱልን። ሰዎች በመቃወማቸው ሳይሆን በፈጸሟቸው ጥፋቶች ከተበየነባቸው ህጉ ተፈጻሚነት ማግኘቱ አግባብስ አይደለም ወይ? ህግ በተደነገገው መሰረት ከተፈጸመ ችግር የለም፣ የሚያከራክርም ነገር የለውም። እኔም በተቻለኝ አቅም በተጻፈው ህግ መሰረት ልሰራ ነው ሞከርኩት። አገር ቤት እያሉ ሁለት ነጥብ ላይ ብቻ ልንገርህ። ሁለት ነጥብ፣ አንደኛው እየወጡ ያሉት ህግጋት እኔና አንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጿል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሽብር ተብሎ እየተጻፉ ህግጋት ማንኛውም መንገድ ላይ ያገኘውን ሰው ያገኘውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው። ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉትን የነኚህ ህጎች አጻጻፍ? ለምሳሌ ስለ ተቃዋሚ ስለ ተናገርክ ትታሰራለህ። ስለ ተቃዋሚ ፓርቲ ወይም ደግሞ ጦርነት እያካሄደ ስላለ የሆነ ግሩፕ፣ አሁን እኔ እናንተ እንደምንነጋገረው ስለ ተናገርክ ወይም ስለ ጻፍክ ትታሰራለህ ፌስቡክ ላይ ኢህአዲግ ጥሩ ነገር እያደረገ አይደለም፣ እኛ ከሌለ ደግሞ ጥሩ እያደረጉ ነው ተብሎ ነው ግፊት ቀርቦ እየተጠየቀ ያለው እና ህጉን ሰፋ አድርገው የማንንም ነጻነት ወስዶ ጥያቄዎች እንዲያስገባ ተደርገው ነው የተቀመጠው። አንደኛ ይሄ ነው። ሁለተኛው ነጥቤ፣ ህጉ ጤነኛ ነው ብትል ራሱ ደግሞ ማለት ነው፣ ህጉ ጤነኛ ነው ብለህ ብትወስድ ራሱ ኢህአዲግ በህግ መስመር በህግ ባለሙያ ሰዎች እንዲጠየቁ ሳይሆን እያደረገ ያለው በደህንነት ሰዎች ወጥመድ አዘጋጅቶልህ ማስረጃ ያዘጋጅልሃል። አንተ እንደዚህ አይነት ነገር ማድረግ እኔ በተጨባጭ የማውቀውን ልንገርህ። የሰው ቤት ሄዶ ፈትሸው ምንም ነገር ሲያጡ ራሳቸው ይዘው በሄዱት ወረቀት ሰው ይዘው ያስራሉ። ይሄ ማለትም ማለት ነው። አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርአቱን መኒፑሌት ተደርጎ ማንንም ከተጠያቂነት ውጭ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም። ህት ግን በሀገሩ የለም። አቶ ጸጋይ፣ እንግዲህ ያው አቶ እስራኤል ትንሽ ደምሰስ ባለ መልኩ ነው ያቀረቡት እና ትንሽ ይከብዳል። እንግዲህ የአመለካከት ጉዳይ ነው። ምናልባት እርግጥ ነው ሁላችንም እንደምናውቀው ኢትዮጵያ ውስጥ አሁን ለምሳሌ የጸረ ሽብር ጉዳይን በሚመለከት የወጣ ህግ አለ። የፕሬስን ህግ በሚመለከት ደግሞ የወጣ ህግ አለ። እኔ እንደማስተውለውና እንደምከታተለው ከሆነ ግን የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ወይም ስለ ኢህአዴግ መጥፎ ነገር የተናገሩ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው ሀገር ቤትም ውስጥ ሁኖ የግድ እንኳን አሁን አጋጣሚ ሆነው ለምሳሌ እነ ዶክተር መራራ ጉዲና ወይም እነ ልደቱ አሁን በፓርላማ የታቀፉ ባይሆኑም ነገር ግን ከውጭ ሆነውም በሚናገሯቸው ነገሮች ብንመለከት ወይም አንዳንድ ሌሎችም ሰዎች የሚጽፏቸውን ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆነው ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል እና እንደዚህ ሚዛናዊ ቢሆን አስተያየታችን። ምክንያቱም ከውጭ ሆነን ስንመለከተው ትንሽ ነገሩን የማጋነን አይነት መልክ ይታይብናል። አገር ቤት ውስጥ ግን ወደ መቶ ሚሊዮን የሚሆን ህዝብ ያው በጣም አርጎ ላይ መቸው ይችላል ግን እየኖረ በት ያለበት ሀገር ነው እና ልክ እንደ ኢመርጀንሲ አይነት ችግር እንዳለ አይነት ይመስላል። አሁን ከዚህ ውጭ ሆነን ሴታፕ እያደረገ መንግስት ሰዎችን ወደ ማሰሩ ላይ ነው የሚያዘንብለው እንደዚህ ብለን ስንናገር ማለት ነው። እንደዛ አይነት ፍላጎት እንግዲህ መንግስት እስራሱ ለምን ይፈልጋል? ለምን ይኖረዋል? ምክንያቱም አስጊ ነው የሚላቸውን ነገሮች እየተከታተለ አስፈላጊ የሆነ ውሳኔ ላይ ቢደርስ ይሻላል እንጂ ዝም ብሎ ጠብጠማኝ ብሎ እንዳውጫችኝ ሰውን ሁሉ ሲበረብር የሚውል አይመስለኝም። አቶ ጸጋዬ፣ ማከራከሪያ ነጥቦች ማንሳት ግድ ይላል። በተጨባጭ በጥናት ተደገፉ የቀረቡትን ነው ለማከራከሪያ የማነሳው ዓለም አቀፍ ተቋማትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊ ሪፖርት መነሻዎች በማድረግ ነው። በጋዜጠኞች እስር ቀዳሚውን ስፍራ የያዘች አገር ናት። ስለዚህ ጋዜጠኞች የሚታሰሩባት አገር ናት ብሎ ለማለት የሚያስደፍር መሰረት አለ። ባለፈው ሳምንት ሂውማን ራይትስ ዋች ያወጣው ዘገባ ፍርድ ቤቶች ተቃውሞውን ለማፈኛነት እየዋሉ ነው ይላል አቶ ጸጋዬ። ባለፉት ስድስት ወራት ውስጥ በኦሮሚያ በተለያዩ አካባቢዎች በተቀሰቀሰው የተቃውሞ እንቅስቃሴ ሳቢያ ሰዎች በብዛት በሺዎች የታሰሩበትን እየዘረዘረ ይገልጻል። ሌሎች ብዙ መረጃዎችም ቀርበዋል። ይሄ በእርግጥ ከተቃውሞ ጋር የተያያዘ አይደለም። ይሄ በእርግጥ ሕጉን መሰረት ያደረገ ነው። እነኚህን ጥያቄዎች ቅድም ካሉት ጋር እንዴት ማስተናገድ ይቻላል? ሁሉም ነገር እንግዲህ ያመለካከት ጉዳይ ነው። በነገራችን ላይ ሂማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ኦክላንድ ኢንስቲትዩት እንደዚህ አይነት ትልቅ ሬፒቴሽን ያላቸው የውጭ ድርጅቶች በአንዳንድ መልኩ ሲታይ ትኩረታቸው እንደ አጋጣሚ ሆኖ ደግሞ አሁን ኢትዮጵያ እያደረገች ባለችው ለማደግ እየሞከረች ባለችበት ደረጃ ላይ ማለት ነው ትንሽ የሚጋጩባቸው ይመስለኛል። ምክንያቱም ምንድን ነው እነሱ ምኞታቸው፣ እንደነ ሂማን ራይትስ ዋች ያሉት ምናልባት እንግዲህ ኢትዮጵያ ጥሩ ሁና እንድታድግ ጥሩ የዲሞክራሲ ሀገር እንድትሆን ብለው የሚያስቡ ከሆነ ከልባቸው ነገር ግን ልክ እንደ በቃ እንደ አንድ የሆነ አብሻቂ ሰው አለ አይደለ? ከኋላ እየተከተለ ምናምን እናንተ እንደምንም ተሸጋግረ ተኩሰ ምን ብለን ያደረከው በቃ ሱሪህን ይኸውልህ ሱሪህ እንዴት እንዳጠረ ስታስጠላ ምናምን የሚል አይነት ነገር አርጌ አያቸዋለሁ። ምክንያቱም እነሱ ሙሉ ስዕሉን ለመመልከት በቂ ዝግጅትም ሆነ በቂ ፍላጎት ያላቸው አይመስለኝም። ምናልባት ወደሚቀላው አቅጣጫ ልውሰዶት። የተወሰኑት ዘገባዎች ከኢትዮጵያ አጋር ከሆነው እርስዎም የሚገኙበት የዩናይት ስቴትስ መንግስት የዓለም ሀገራትን የሰብአዊ መብት አያያዝ በሚያወጣበት ሪፖርቱ የኢትዮጵያን ሁኔታ ዝርዝሮ ጽፏል። የዩናይት ስቴትስ መንግስት የኢትዮጵያ ወዳጅ ሀገር መሆኑ ይታወቃል። እስከ አንድ ቢሊዮን ዶላር የሚደርስ በየአመቱም በእርዳታና በተለያዩ መንገዶች እንደሚሰጥ ይታወቃል። ያስ መረጃ በቂ ሊሆን አይችልም። ይሄ መረጃ ተብሎ የሚቀርበው ነገር የሚጎላው አንድ ጉልህ የሆነ ነገር አለ። ያ ምንድን ነው? ከሀገሪቱ ነባራዊ ሁኔታ ጋር የማጣቀስ ጉድለት ነው። በትክክል እነሱ የሚያቀርቡት መረጃ ላይ ለምሳሌ አሁን ጋዜጠኞች ወይም ደግሞ ሌላ የሰብአዊ መብት ተከራካሪ ግለሰቦች ለእስር ወይም ለፍርድ ተዳርገዋል ብለው በሚናገሩበት ሰዓት እያደረጉ የሌሉት ነገር ምንድን ነው ሀገሪቱ ህዝቤንና በአጠቃላይ የወደፊት እድልን ለመወሰን የምችልበት መንገድ ይሄ ነው ብላ በቀረጸችው ህግ ማለት ነው አቶ እስራኤልም ሲሉ እንደነበሩ በየጊዜ የሚወጡ ህግጋት አሉ እነዛን እየተከተለች በምታደርጋቸው የስራ አካሄዶች ላይ ጋዜጠኞች ለምሳሌ ሊታሰሩ የሚችሉበት ሁኔታ ሊኖር ይችላል። ግን ሁሉም የጻፈ ጋዜጠኛ እንዳልታሰረ በጣም በጣም ግልጽ ነው። ኢትዮጵያ ውስጥ እንግዲህ ምናልባት የቅርብ ጊዜ ሚዛን ካለን በየመደብሩ፣ በየቦታው በየምትሄድበት ቦታ ላይ ብዙ የተጻፉ ነገሮች፣ ብዙ ልሳኖች አሉ የሚሸጡ በየመንገዱ ላይ እና ያንን ሁሉ የጻፉ ሰዎች መቼም ታፍሰው አልታሰሩም። ስለዚህ ያንን በሚመለከት ነው እኔ ትንሽ ወደዛ ለመመለስ ሞክረው አንዳንድ ጊዜ ደግሞ አንዳንድ ሀገሮች በቃ ካላቸው ውስጣዊ ሁኔታ አንጻር ሴንስቲቭ የሚሆኑበት ነገር ሊኖር ይችላል። ምናልባት ሳይቃጠል በቅጠል የሚሉበት ሁኔታ ሊኖር ይችላል። አቶ እስራኤል አቶ ጸጋዬ የፖለቲካ አቋም በምክንያትነት የሚቀርብባቸው ለነኝ ተቃውሞዎች ገልጠዋል። የሰብአዊ መብት ተቋማቱም ጉድፍን ብቻ ነቅሰው የሚያወጡ ናቸው አዎንታዊ አመለካከት ቢኖራቸው ይህም ባላደረጉ ብለዋል። የዩናይትድ ስቴትስ መንግስትንም ጨምሮ ከአገሪቱ ነባራዊ ሁኔታዎች ጋር ያለመዛመድን ተተችተዋል። ምን ይላሉ? እንግዲህ ሳይቃጠል በቅጠል ብሎ እርምጃ የተባለው እኔ በበኩሌ ላይ? ሳይቃጠል በቅጠል መያዝ ያለበት ኢህአዴግ ነው። ጋዜጠኞች የሚታሰሩባት ሀገር ናት ስንል ጋዜጣ መንገድ ላይ የለም ማለት አይደለም። በነገራችን ላይ በራሳቸው ኮንሽንስ በሚያውቁት በሚያምኑበት በሙያቸው በተጨባጭ መረጃ ተደግፈው ጋዜጠኞች መጻፍ አይችሉም እያልን ነው። አይ መንገድ ላይ የሆኑ ጋዜጦች አሉ፣ ኢኬል የሚባል ና ኢኬል የሚባል ጋዜጣ አለ የሚለው አነጋገር እኔ የምታየኝ ጠቅላላ ካልተጠጋ እንናገር የሚል ነገር ነው የሚመስለው። የሀገር ሰላም ነው። ስንት ሚሊዮን ህዝብ እየኖረ ነው የሚለው አባባል የታሰሩት በአስር ሺህ የሚቆጠሩ ሰዎች በቂ አይደለም የሚል ነው ይመስል። እኔ እንደ ቀልድ ነው ማየው። ይህንን በፍጹም እንደዚህ ማሰብ አንችልም። አልአግባብ የታሰረ አንድ ሰው ካለ ሊያነጋግረን ይገባል። በኢህአዲግ ቤት ደግሞ እኔ እንጃ እስር ቤት እየበቃቸው አይመስለኝም። እኔ ድሮ ሀገር ቤት ሲሰራ ቀበሌ ሊቀመንበር ቤት ውስጥ ያሰረበትን ሁኔታ በፋይል ነው የማውቀው። ይሄ በወሬ አይደለም፣ ምስክር መጥቶ የመሰከረበትን ሁኔታ ነው ያየሁት አስር ሰው ኢኬል የሚባል ሊቀመንበር ቤት ውስጥ ለሁለት ሳምንት ታስር ብሎ ነው ምስክር የነገሩ። ኢህአዲግ ሰውን የሚያስርበት ቦታ እስኪያጣ ድረስ እያሰሬ ነው ያለው። ሁላችንንም ለማሰር እውነትን ዱ አቶ ጸጋዬ እንዳለው አቅሙ የለውም፣ ቦታም የለም። እየሆነ ያለው ነገር ምንድን ነው? ሰው እንዳይቃወም መጀመሪያ በጠመንጃ ከዛ በሰላማዊ መንገድ እንዳይዋጋ ነው ያደረጉት። እየሆነ ያለው ነገር ምንድን ነው? ሳይቃጠል በቅጠል መያዝ ያለበት ኢህአዲግ በፍጹም ከተፈጥሮ ውጭ የሆነ ነገር ነው። ሰው ሁለቱን መንገድ ታፍኖ መቀመጥ አይችልም። ሳይቃጠል በቅጠል መያዝ አለበት። የኢትዮጵያ ጉዳይ መልካም። የቀደመውን ክፍላችንን በዚሁ መቋጨት ሊኖርብን ነው። ፍትህ እና የዜጎች መብት አያያዝ በኢትዮጵያ የመጀመሪያውን ክፍል በዚሁ እንቋጫለን። አቶ እስራኤል ፈይሳ ከካልጋሪ ካናዳ፣ አቶ ጸጋይ አረፈ ከፊላደልፊያ ከዚህ ከዩናይት ስቴትስ ወቅታዊ ጉዳዮችን አያይዘን በቀጣዩ ፕሮግራም ዝርዝር ውስጥ እንገባለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር አመሰግናለሁ። ይስጥልኝ። እኔም አመሰግናለሁ። አቶ እስራኤል ፈይሳንና አቶ ጸጋይ አረፈን እንዲሁም ባልደረባይን አሉላ ከበደን አመሰግናለሁ። ዝግጅቶቻችንን በኢንተርኔት ወይም በእጅ ስልኮቻችሁ ቪኦኤ ሆርን ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃርክ ብላችሁ ተከታተሉን፣ ተነጋገሩ። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። ብርሃን ኃይሉ ፕሮግራሙን ትመራለች። አስተናጋጃችሁ ሶሎሞን አባተ ነኝ። የሙዚቃ ቃና ተከታዩ ቅንብር ነው ጽዮን ግርማ ኒና ሲሞንን ይዛላችኋለች። የሲቪል መብቶች ተሟጋጇቱን እንደምናመሻችሁ እንደምን ሰነበታችሁ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጭ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። My mother was one of the greatest entertainers of all time. Sun in the sky, know When she was performing, she was an anomaly. She was brilliant. She was loved. And One and only Nina Simone. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምንጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሂድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ስሞን በ957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው። He understands now. I've got my poggy. Everything's alright now. He understands now. I've got my man now. I've got my poggy. Yes, I love you, poggy. Don't let him handle me and drive me mad. If you can keep me, I'm gonna stay here with you forever and I'll be glad. Yes, I love you, Poggy. Don't let him handle me with his hot hands. If you can keep me, I'm gonna stay here with you forever. I've got my man. Someday I know, I know someday that he's coming to call me He's going to handle me and hold me so It's going to be like dying when he calls me በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ.ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ ዕድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት አመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርሚንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ Go down, it's in your zone. The fun one at Dumpton, Dick Moon, Mellis Island. Going home now. Going home now. Going home now. Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. Gone there. Get of my I'm dogs on my trail school children sitting in jail black cat cross my path I think every day's gonna be my last Lord have mercy on this land of mine we all gonna get it in due time I don't belong here I don't belong there I've even stopped believing in prayer. Don't tell me, I'll tell you. Me and my people just about do. I've been there, so I know. They keep on saying go slow. That's what they say. Go slow. That's what they say. Go slow. That's what's the trouble. Washing the windows. Slow. Picking the cotton. When nothing but rock. You boy cops. They try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me. You lied to me. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦል ጂም ክሮ፣ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምፅሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምፅም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው Music out and for women My skin is black My arms are long my back is strong strong enough to take the pain inflicted again and again what do they call me my name is aunt sarah Yellow, my hair is long. ዜና በ957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ ሀያ ምርጥ ዘፈኖች ውስጥ መግባት ችሎ ነበር በዚሁ አልበም ውስጥ የተካተቱት ፕሌን ጎልድ ሪንግ እና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ አሜዚንግ ኒና ሲሞን በ959 ኒና ሲሞን ሲንግስ በ962 እና ሲልክ ሶል በ967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ አውቅና እንድታገኝ ሀብት እንድታፈራም እንደረዳት ረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ Good. Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day it's a new life for me yeah it's a new dawn it's a new day it's a new life for me Ooh, and i'm feeling good Running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life. and fly out in the sun you know what i mean don't you know butterflies all having fun you know what nina I mean? book ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሸባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ አገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው We want to do a tune written for today for this hour for Dr. Martin Luther King. We stayed before that the whole program is dedicated to his memory, but this tune is written about him and for him and so we had yesterday to learn it, and so we'll see. Once upon this planet Earth lived a man humble birth, preaching. And freedom for his fellow men. He was dreaming of the day peace would come to earth to stay. And he spread this message all across the land. On the other cheek He'd plead Love thy neighbor Was his creed Pain, humiliation, death He did not dread From his foes, he did not hide. It's hard to think that this great man is dead. Oh, yeah. Well, the murders. Never cease. Are they men or are they beasts? What do they ever hope? Ever hope to gain? Will my country? is it too late for us all and did martin luther king just die in vain For equality, for all people, you and me. Full of love and goodwill. Hate was not his way. Tears, but it won't change a thing. Teach your people, will they ever learn? Must you always kill with burn and burn with guns and kill with guns and burn? Don't you know how we got to react? You know what it will bring. But he had seen the mountaintop, and he knew he could not stop. Happened. Now that the king did, he'd seen the mountain top, and he knew. የኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይታ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአእምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃ ዓለም ለመመለስ ወደ አውሮፓ ቀናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ 1985 ዓ ም ሙዚቋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ ም ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርኮ ታይምስ ዘጋቢ የኒና የድምፅ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ቱቢ ያንግ ጊፍትድ ብላክ የኒና ስሞን ተወዳጅ ዜማዋ ነበረ። To be young, gifted and black. Oh what a there's a great truth ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የሕይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ አለም በሞት ተለይታለች ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው እንደ ስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ966 ወመን ኦፍ ዘ የር እና በ967 ፊሜል ጃዝ ሲንገር ኦፍ ዘ የር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሂር ከምስ ደሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስምኦን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ። Here comes the sun, little darling. Here comes the sun, I say, it's all right. It's all right. Here comes a sun, little darling. Here comes the sun, I say, it's all right. i mm -hmm. አጠቃላይ ዜና ያሰማለሁ አድማጮች። በብራዚል ሪዮ ዲ ጄኔሮ ሊካሄድ የታቀደው የበጋ ኦሎምፒክ ጨዋታዎች በወጣለት መርሃ ግብር መሰረት ቢካሄድ ብዙዎች ስጋታቸውን የገለጡበት የዚካ ቫይረስ ስለሚኖረው አደገኛነት የዓለሙ ጤና ድርጅት ደብሌዎች እያጠና መሆኑ ተገልጧል። የድርጅቱ የጤና ዲሬክተር ዶክተር ማርግሬት ቻን ዚካ ምን ያህል ጉዳት ሊያመጣ እንደሚችል ጥናት እንዲያካሄዱ ለድርጅቱ የዚካ አስቸኳይ ኮሚቴ ጥያቄ አቅርበዋል። ለእስራኤልና ፍልስጤማውያን ሰላም ገንቢ የሆነ የመፍትሄ ሐሳብ ያስፈልጋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን ዛሬ ቅዳሜ ያስታወቁት ከፈረንሳዮቻቸው ዣን ማርክ አይራውልት ጋር ከተገናኙና ወደ ሞንጎሊያ ከመሄዳቸው አስቀድሞ ነው። የዩናይትድ ስቴትስ መከላከያ ሚኒስትርና የደቡብ ኮሪያዎቻቸው የሰሜን ኮሪያን አወዛጋቢ የኒኩሌር ጦር መሳሪያ ጉዳይ ጨምሮ በእስያ የሴኪሪቲ ጥያቄ ዙሪያ ውይይት አካሄዱ። አሽካርተርና ሃን ሚንኩ የተወያዩት ዛሬ ቅዳሜ በዓመታዊው የደህንነት ጉባኤ ላይ ሲንጋፖር ውስጥ ነው። የሮማ ካቶሊካዊት ቤተ ክርስቲያን ጳጳሳት በሕፃናት ላይ ወሲባዊ ወከቢያ ፈጽመው የተከሰሱ ካህናትን ጉዳይ በችልታ ማየት የለባቸውም ሲሉ ሊቃነ ጳጳሳት አባ ፍራንሲስ አስጠነቀቁ። በመጨረሻም በቀድሞ ስሙ ካሼ ክሌይ ይባል የነበረው ታዋቂ ጥቁር አሜሪካዊ ቦክሰኛ መሐመድ አሊ በተወለደ በሰባ አራት ዓመቱ ከዚህ ዓለም በሞት ተለየ። የቅብሩ ስነ ስርዓት በትውልድ ቦታው ሉዊስቪል ኬንታኪ ይፈጸማል ተብሏል። ዜናው በቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።